ስደተኞች በቻድ ድንበር አቅራቢያ ይኖሩ የነበሩ ሴቶች፣ ህጻናትና አዛውንቶች መሆናቸውን ተናግረዋል። አያይዘውም ስደተኞቹ ግጭቱ ከተከሰተበት የድንበር አቅራቢያ ሁለት መቶ ሜትር ርቀት ላይ በቻድ አዳይ ክልል አደሬ ወደተባለች ቦታ ማቋረጣቸውን ገልጸዋል። በሚያዝያ ወር መግቢያ ላይ በመሬትና በውሃ ምክንያት በማሳለትና በአረብ ጎሳዎች መካከል የተቀሰቀሰ አዲስ ግጭት ለብዙ ሰዎች ሞት፣ በመቶዎች ለሚቆጠሩ ሰዎች መቁሰልና በሺዎች ለሚቆጠሩ ሰዎች መሰደድ ምክንያት ሆኗል። የምዕራብ ዳርፉር ዋና ከተማ በሆነችው ኢላልጄኒያ የተከሰተው አስከፊ ግጭት 1800 ሰዎችን ወደ ቻድ ተሰደው ጥገኝነት እንዲጠይቁ አስገድዷቸዋል። ኒጀር ውስጥ በዋና ከተማዋ ኒያሜ በሚገኝ ዝቅተኛ ኑሮ ያላቸው ሰዎች መኖሪያ ቀበሌ በሚገኝ ትምህርት ቤት መዋለ ህጻናት ላይ ትላንት ቃጠሎ ደርሶ ቢያንስ ሀያ ህጻናት መሞታቸው ተገለጸ። ትምህርት ቤቱ ስምንት መቶ ተማሪዎች የሚማሩበት ሲሆን መግቢያ በር ላይ የተቀሰቀሰው ቃጠሎ በምን ምክንያት እንደተነሳ ገና አለመታወቁን ባለስልጣናቱ ተናግረዋል። ትምህርት ቤቱ የአደጋ ጊዜ ማምለጫ በር የሌለው በመሆኑ አብዛኞቹ ህጻናት መውጫ ማጣታቸውን የእሳት አደጋ አገልግሎት ባለስልጣ ስልጣናት ጨምረው ገልጸዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከሁለት ሳምንት በኋላ እንደ አውሮፓውያን አቆጣጠር ሚያዝያ ሀያ ስምንት ለተወካዮች ምክር ቤትና መወሰኛ ምክር ቤት አባላት የጋራ ጉባኤ የመጀመሪያ ንግግራቸውን እንደሚያደርጉ ተገለጸ። ባይደን ለምክር ቤቶቹ ጉባኤ ንግግር የሚያደርጉት አስተዳደሩን ከተረከቡ ወዲህ የመጀመሪያ አንድ መቶ ቀናቸውን ካስመዘገቡ በኋላ ሲሆን የምክር ቤት አባላቱ የሚሰበሰቡት በተወካዮች ምክር ቤት እንደሚሆን ተገልጿል። የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ትላንት ለፕሬዝዳንት ባይደን በላኩላቸው ደብዳቤ ይምጡና በዚህ ታሪካዊ በሆነ ወቅት ስለተደቀኑ ፈተናዎችና እድሎች ያሉትን ራዕይ መጥተው ያስረዱን ሲሉ እንደጋበዟቸው ተገልጿል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አፍጋኒስታን የሚገኙ አሜሪካውያን ወታደሮች በሙሉ እስከ መጪው የአውሮፓ አቆጣጠር መስከረም አስራ አንድ በሚኖረው ጊዜ ለማስወጣት ያደረጉትን ውሳኔ በተመለከተ ዛሬ ንግግር ያደርጋሉ። እለቱ የፊታችን መስከረም አስራ አንድ ሽብርተኞች በኒውዮርኩ የዓለም የንግድ ማዕከልና በመከላከያ ሚኒስቴር ፔንታገን ላይ ያደረሱት ጥቃት ሀያኛ ዓመት የሚታሰብበት ነው። አንድ ከፍተኛ የአስተዳደሩ ባለስልጣን በሰጡት ቃል ፕሬዚዳንቱ የአፍጋኒስታኑን ጦር ከሀያ ዓመት በኋላ ማቆም የአሜሪካን ጥቅሞች ለማስጠበቅ ከሁሉም ተመራጭ የሚሆነው አቅጣጫ ፕሬዚዳንቱ ውሳኔ ላይ ደርሰዋል። ያ ሲሆን በዓለም አቀፍ ደረጃ የተደቀነው አደጋ ከ20 ዓመት በፊት በነበረው ሳይሆን ዛሬ ባለው ይዞታው መሰረት መፍትሄ ለመፈለግ ይቻላል ሲሉ አስረድተዋል። አሜሪካውያኑ ወታደሮች ስለሚወጡበት እቅድ ከኔቶ አጋሮች ጋር ለመወያየት ወደ ብራስልስ የተጓዙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ አሁንም ቢሆን ለአፍጋኒስታን መጻኢ ተስፋ ቁርጠኝነቷ ጸንቶ እንደሚቆይ አስገንዝበዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አስተያየት ቢኖራችሁ ከመደበኞቹ የማህበራዊ መገናኛ አውታሮቻችን በተጨማሪ 227 6379 ላይ አድርሱን። ወደ ቀዳሚ ጉዳይ እንሻገር። እስከ አውሮፓውያኑ 2030 ዓ.ም ድረስ ከ20 ሚሊዮን በላይ ሥራዎችን ለዜጎቿ ለመፍጠር ያቀደችው ኢትዮጵያ እቅድን ያሳካሉ ያለቻቸውን ስልቶችና መርሃ ግብሮች መተግበር ጀምራለች። በቅርቡ ይፋ ከሆኑት መካከል አንዱ በሳይንስና ቴክኖሎጂ ተኮር ትምህርቶች ለሚመረቁ በመቶ ሺህ ለሚቆጠሩ ወጣቶች እድል እንደሚከፍት የተነገረለት በእንግሊዝኛ ምህፃሩ ፍሮግ የተሰኘው መርሃ ግብር ነው። የዲጂታል ኢኮኖሚን ያሳድጋል የተባለው መርሃ ግብሩ ኢትዮጵያውያን ወጣቶች ዓለም አቀፍ አገልግሎት ፈላጊዎችን ካሉበት ሆኖ በማገልገል ራሳቸውን የሚያሻሽሉባቸውን አሰራሮች እንደያዘም ሰምተናል። ስለ መርሃ ግብሩ ለማወቅ በማሰብ የኢትዮጵያ የስራ እድል ፈጠራ ኮሚሽን፣ በተለይ ደግሞ የዲጂታል ኢኮኖሚ ከፍተኛ አማካሪ የሆኑትን አቶ በርናርድ ላውሪ እንዲሆን አነጋገር ያለው። አስቀድመን ያቀረብንላቸው ጥያቄ ኢትዮጵያ ከሌሎች መስኮች በተለየ በዲጂታል ኢኮኖሚ ላይ ማተኮር ለምን ፈለገች የሚል ነው። እንግዲህ በሌላ ዓለም ላይ የሚታየውም ሩጫ ወደ ዲጂታል የመግባት ሩጫ ነው እና ኢትዮጵያ ምንም የሚለይበት ነገር የለም። እንደውም እንደኛ ያሉት ሀገሮች፣ በታዳጊ የሆኑ ሀገሮች በፍጥነት ወደ ዲጂታል ዓለም እንደውም መግባት አለባቸው ቢካዝ አንዳንድ ነገሮችን ተፈንጥሮ ሊፕ ፍሮግ አድርጎ መግባት ይችላሉ። እና እንደውም እንደ ኢትዮጵያ ያሉት ሀገሮች ሌጋሲ ሲስተም ሌጋሲ ሲስተም ማለት ከዚህም በፊት ሰራሮች ስለሌሉ ሞር እድል አለን ማለት ነው። ቶሎ ብለን ወደ ዲጂታል አለሙ መግባት እንችላለን ማለት ነው። እና አሁን ለምሳሌ ሲሊከን ቫሌ እንደ ሀገር ብንወስደው፣ ካሊፎርኒያ እንደ ሀገር እንውሰደው ከተባለ ስምንተኛ ነው በጂዲፒ ቻለም ላይ እና ካሊፎርኒያ እንደሚታወቀው ሆሊዉድ አለ። ግን አሁን ደግሞ በጣም ብዙ ጂዲፒ ላይ ከፍተኛ ሼር የያዘው የዲጂታል ስርዓት ነው። ቀው እነ ውበሮች፣ እነ ጉግሎች፣ እነ ማይክሮሶፍት የጀመሩት ከዛ ነው። በዲጂታል የተመሰረተ ኢኮኖሚ ጂዲፒ ላይ በጣም ትልቅ ሼር እንደሚኖረው ያሳየናል። እና ኢትዮጵያም እንደዛውም ብዙ ነገር መሰራት ይቻላል በዲጂታል አለሙ ላይ ይሄንን ዘርፍ በመላ ሀገሪቱ ለማስፋፋት ያግዛል ተብሎ የቀረበው ስልት በእንግሊዝኛ መጽሩ ፕሮግ የሚባለው ፍሪላንሲንግ፣ አውትሶርሲንግን ጊግስ ከሚሉት ቃላት የተውጣጣው ሀሳብ መሆኑን በማስገንዘቢያችሁን አንብብ ያለው የተጓዳኝ ስራ ከውጭ ተቋማት ጋር መስራትና የሌጣ ስራ ግንኙነት ወደሚለው አጠጋግተን ልንተረጉሞ ሞክረናል ወደ አማርኛው። ፍሮግ የተባለው ስትራቴጂ ይዘት ምንድን ነው? በምንስ መልኩ ነው ሀገሪቱን ሊጠቅማት የሚችለው? ፍሮግ የምንለው በእንግሊዝኛ ነው። እስቲ መጀመሪያ እኛ እንዴት እንደተረጎም ነው እስቲ ለመግለጽ ልሞክር። ፍሪላንሲንግ፣ አውትሶርሲንግ እና ጊግዝ ነው። በጊግዝ ብንጀምር ጥቃቅን የሆኑ ተግባራቶች ናቸው። በመጓጓዝ፣ በመዳረስ፣ በማስታድ፣ በድህነት እና የመሳሰሉት ጥቃቅን ተግባራቶች ናቸው። በሚሊየን የሚቆጠር የስራ የመፍጠር ካፓሲቲ ያለው ጊግዝ እንደዛውም ደግሞ በኮንትራክት ብዙ ጊዜ እነዚህ ጊግዞች እንግዲህ በኮንትራት የታሰሩ ተግባራቶች ናቸው እና በተናጠል ውል ማለት ነው። አዎ በጠናጠል ውል ናቸው እና እንደዛም ደግሞ ፍሪላንሲንግ ብናየው ተመሳሳይ ነው። ግን ፍሪላንሲንግ ከፍተኛ ክህሎት ክሎ አገልግሎት የሚሰጥ ሲሆን ነው እንግዲህ በሕግ በሂሳብ በአልጎሪዝም በፕሮግራሚንግ በሶፍትዌር ኢንጂኒሪንግ እና የመሳሰሉት ከፍተኛ አገልግሎት ነው ማለት ነው። አንድ ፍሪላንሰር ነው አንድ ኢትዮጵያ ያለ ፍሪላንሰር ከካሊፎርኒያ ወይም ከቪየትናም ወይም ከፓሪስ ወይም ከደርባን ያለ ሰው ጋር አገልግሎት መስጠት ይችላል ማለት ነው። ወደ አውትሶርሲንግ ስንመጣ ደግሞ እንደ ፍሪላንሲንግ ሎካልም እና ግሎባልም አገር አቀፍ እና ዓለም አቀፍ አገልግሎት የመስጠት ኦፖርቹኒቲ አለ። እንግዲህ አውትሶርሲንግ ምንድንነው ኤግዛክትሊ? የግብይት ጀርባ ወይም የመካከለኛው እና የፊት ለፊት የቢሮ ስራዎችን የማከናወን ስራ ነው። ምሳሌ ፓሪስ ያለ አንድ ትልቅ ኩባንያ እነዚህን ስርአቶችን ዋጋው በጣም ከፍ እያለ ሲሄድ፣ ይሄ ኩባንያ ወደ ሌላ ሀገር የመላክ ኦፖርቹኒቲ ይኖራል ማለት ነው። እስካሁን የታየው ወደ ኢንዲያ ወደ ፊሊፒንስ፣ እንደ አሜሪካ ያሉት ዶሞ አንዳንዴ ወደ ኮስታሪካ የመሳሰሉት የመላክ ኦፖርቹኒቲ ያለ እነዚህ ፕሮሴሶች አሁን እኛ ያለ ነው ስ እንደነ ሳውዝ አፍሪካ እንደነ ኬንያ ወደ እኛ ወደ ኢትዮጵያ እንዲመጡ ነው። ስለዚህ እንደተረዳውት ከሆነ በሌሎች ሀገራት በውድ ዋጋ የሰሩ የነበሩ አገልግሎቶችን ኢትዮጵያ ውስጥ በተሻለ ዋጋ በመስራት ለሀገር ገቢ የማስገኘት አሰራር ነው የሚሆኑ ማለት ነው። አዎ በጣም ልክ ነው። እና ሀገራችን ምንድን ነው ኮምፒት ማድረግ የምችለው ሲባል፣ አንደኛ በእኛ ሀገር ዲግሪ የሚይዙ በስቴም ስቴም የምንለው እንግዲህ በቴክኒካል በኢንጂኒሪንግ የመሳሰሉት ዲግሪ ናቸው። እና በስቴም ዲግሪ የሚይዙ ልጆች በየአመት ከሁለት መቶ ሺህ በላይ ናቸው። ሰው እኛ ሀገር አሁን ለምሳሌ ከደቡብ አፍሪካ፣ ኬንያ እና ሌላም ሀገር ጋ ስናነጻጽረው በጣም ብዙ የስቴም ዲግሪ ክምችት አለን። ይሄን ክምችት እንዴት ወደ ፍሪላንሲንግ እና አውትሶርሲንግ እንጠቀመው ነው። አሁን ከዛም አልፎ ደግሞ እነዚህ ዲግሪ የያዙ ልጆች በጣም ቶሎ ብሎ ወደ አንድ መስክ ወይንም አሁን ለምሳሌ ወደ አይቲ አውትሶርሲንግ እያለ ነበር ወይንም በቢፒኦ መሰልጠን ካለባቸው ቶሎ ብሎ ይሰለጥናሉ። ቢኮዝ በጣም ወጣት የሆነ ወርክፎርስ ነው እና ይሄ በጣም ትልቅ ኦፖርቹኒቲ ነው ለኛ ሀገር። እነዚህ ትላልቅ ኩባንያዎች ከኢትዮጵያ የሚመጡ ግን ስፔሻሊ ደግሞ አብሶም ከአሜሪካ፣ ከአውሮፓ የመሳሰሉት አገሮች ከኛ አገልግሎት ከያዙ ዋጋው ዝቅ ስለሚል ለነሱ በጣም ጥሩ ይሆናል ማለት ነው። እዚ ጋ የሚነሳው አንድ ሌላ ጉዳይ አለ። በዚህ አሰራር ውስጥ ለአመታት የቆዩ የዳበረ የትምህርት ስርዓት ያላቸው ጣቶቻቸው፣ በዚህ አይነት አሰራር ውስጥ የካበተ ልምድ ያላቸው አሉ። ኢትዮጵያ እንደ ጀማሪ ሀገር ከሌሎች ጋር ተወዳድራ የሚፈለገውን አይነት ገቢ ለማግኘት ምን ያክል አቅም አላት? ይህንንስ ውድድር በአሸናፊነት እንድትወጣ ምን አይነት ቅድመ ዝግጅቶች ተደርገዋል? ይሄ በጣም ጥሩ ጥያቄ ነው። ውድድሩ ቀላል አይደለም። ግን አሁን በላይት ማኒፋክቸሪንግ ያየ ነው እንግዲህ በሳውት ኢስት ኤዥያ እንደነ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሴስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረገን ነው እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ ለምን የሚባል ያው እንግዲህ በዝቅ የሆነ አገልግሎቱ መስጠት ስለሚቻል ኢትዮጵያ እንግዲህ እነዚህን ቢዝነሶች ለመሳብ እየሞከረች ነው። አውትሶርሲንግ ዓለም እንደ ሕንድ እንደ ፊሊፒንስ ያሉት ሀገራቶች አሁን የነሱ ዋጋቸው ተመጣጣኝ እየሆነ አይደለም። ምን እያልን ነው? በተመጣጣኝ ዋጋ እነዚህን ቢዝነሶችን መሳብ እንችላለን። ቅድመ ዝግጅቱ ምን ይመስላል ከተባለ ደግሞ እንግዲህ አይሲቲ ፓርክ ብዙ ዝግጅቶች እየተደረጉ ናቸው። ኮኔክቲቪቲውን በደንብ ለማስተካከል እየተሞከረ ነው። እንደምታውቁት ቅርብ ጊዜ ዴታ ሴንተርዞች ከአምስት የሚሆኑ አራት ከግል ዘርፉ እና አንድ ደግሞ ከፐብሊክ ሴክተር ተወጣጡ ዴታ ሴንተርዞች አሁን በቅርብ ጊዜ እየተገነቡ ነው እና አዎ የመረጃ ማዕከሎች እንግዲህ እየተገነቡ ነው የመሳሰሉ ግን ከአይሲቲ ፓርክ ደግሞ ስንወጣ ሌላም ቅድመ ዝግጅቶች እየተደረጉ ናቸው። አንዳንድ እነዚህ ከመንግስት ያሉ አካላቶች ስለ አውትሶርሲንግ ምን ምን መስራት እንዳለብን እየተዘጋጀን ነው። አሁን ለምሳሌ ስራ እድል ፈጠራ ኮሚሽን ላይ የፍሮግ ግብረ ኃይል መስርተናል። እስከ አስራ አምስት የሆኑ ከግል ዘርፉ የተወጣጡ በጣም የጠነከሩ ኩባንያዎች ናቸው። ለመጥቀስ ያህል ሶርሲንግ ስለ አውትሶርሲንግ ስላነሳን ከኤክሰለረንት ብንጀምር ከአርንዲ ግሩፕ ኤምኤምሲ፣ ዋይቴክ እንግዲህ እነዚህ ከኦልሞስት መቶ አምሳ ሰዎችን እያሰሩ ናቸው፣ እያንዳንዶቹ ማለት ነው። እና ከዛም በላይ ደግሞ የማደግ ካፓሲቲ አላቸው ፍሮግ ከተሰኘው ስልት ጎን ለጎን የስራ ፈጠራን ለማበረታታት የተለያዩ መርሃ ግብሮችና ውድድሮችን እያደራጃችሁ እንደሆነም ሰምተናል አዎ ጥሩ ሰው አሁን አንትረፕነርሽፕ ላይ እንደውም ቅርብ ጊዜ ትልቅ የሀገራዊ ንቅናቄ ጀምረን ነበር እንቆጳ የሚል እንቆጳ እንግዲህ የስራ ፈጠራ የእያንዳንዱ የሀገራችን ዜጋ ስራ መፍጠር እንደሚችል ስራ መፈለግ ብቻ ሳይሆን ስራ መፍጠር ይህን አይዲያ ወይንም የቢዝነስ ኮንሴፕት ከያዘ እንዴት ነው ይህን ቢዝነስ ኮንሴፕት ወደ ቢዝነስ ሞዴል የሚቀይረው፣ እንዴት ነው? ስለዚህ ጠቅለል ባለ ሁኔታ የንግድ ሀሳቦች ተጨባጭ የንግድ እንቅስቃሴዎች እንዲሆኑ የሚያግዙ መርሃ ግብሮችን ነው ማለት ነው እየዘረጋችሁ የምትገኙት? አዎ ልክ ነው። ልክ ነው። ከመለያየታችን በፊት በተለያዩ ሀገራትም ኖረሃል። ከእነሱ ጋር ስታነጻጽረው በኢትዮጵያን የሚሰሩ የቴክኖሎጂ ፈጠራዎች ከመላው ዓለም ጋር ለመወዳደር ምን ያክል ብቁ ናቸው? ምንስ ማሟላት ይኖርባቸዋል? ያሉት ኢኖቬሽኖች ስናያቸው ኢትዮጵያ በጣም ግሩም ናቸው። ምንም ከሌላ ሀገር ጋር የሚተናነሱ አይደሉም። እኛ ሀገር የተቸገር ነው የመረጃ ወይንም የኢንፎርሜሽን አለመቅረብ ነው እና ብዙ ጊዜ አናቅም እና በጣም አመሰግናለሁ፣ ይህን መድረክ እንደም ስለፈጠር። በጣም ብዙ ስታርታፖች አሉ። እንግዲህ የሚፈቱት ችግሮች እና ኢኖቬሽን ሌቭላቸው በጣም ከፍተኛ ነው። ምንም ከሌላ ሀገር ጋር አይተናነስም። ትንሽ እኛ ለየት የሚያደርግን አንዳንድ ጊዜ የኳሊቲ ስታንዳርዳችን፣ የጥራት ቁጥጥር ወይም የጥራት ሁኔታ ማለት ነው። ኤግዛክትሊ፣ ያው የጥራት ቁጥጥር ላይ አንዳንድ አንዳንድ ጉለቶች አሉ እና እነዚህንም ባይዘዌ ለመፍታት እየተሞከረ ነው። ግን እነዚህ ነገሮች ደግሞ የሚፈቱ በፖሊሲ ሳይሆን ብዙ ጊዜ በኤክስፔሪንስ ነው፣ በኤክስፖዥር እነዚህን ኤክስፔሪንሶች ትሬኒንጎችን ለማቅረብ እየተሞከረ ነው። አሁን አብዛኛው ጊዜ የምናየው እኛ ሀገር እነዚህ ስታርታፖች ቢቱሲ ማለትም ከአንድ ቢዝነስ ወደ አንድ ግለሰብ የሚሄዱ አገልግሎት የሚያቀርቡ ቢዝነሶች ናቸው። እነዚህ ስታርታፖች ቀስ ብሎ ደግሞ ከአንድ ቢዝነስ ከእነሱ ወደ ሌላ ቢዝነስ አገልግሎቶችን ማቅረብ ከቻሉ ሌላም ሀገር ላይ የምናየው እንደዛው ነው። ብዙ ጊዜ ቢቱቢ የምንለው ነው ቶሎ ብሎ የሚያድገው እና ትንሽ እዚህ ላይ ለመስራትም እየተሞከረ ነው በፕሮሞሽን በፖሊሲም፣ እና ተስፋችን ይሄው ነው። እጅግ በጣም አመሰግናለሁ። አቶ በርናርድ ላውሬንድዩ የኢትዮጵያ ስራ ፈጠራ ኮሚሽን ከፍተኛ አማካሪ ነዎት። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። በጣም አመሰግናለሁ። ትኩስ ዴሊቨሪ በአዲስ አበባ ከተማ በስድስት ወጣቶች ተቋቁሞ ወደ ስራ ሊገባ በሙከራ ላይ የሚገኝ ድርጅት ነው። አላማውም ትኩስ ምግቦችን ከተወዳጅ ምግብ ቤቶች ወደ ደንበኞች ማድረስ ነው። በአንድ አመት ውስጥ ለአንድ ሺህ ስራ ፈላጊ ወጣቶች የስራ እድል ለመፍጠር አቅደው እየሰሩ መሆናቸውን የትኩስ ዴሊቨሪ ስራ አስኪያጅና ከስድስቱ መስራቾች መካከል አንዱ ወጣቱ አሚር ሬድዋን ገልጿል። ናኮር መልካ ቀጣዩን ዘገባ ልኮልናል። ትኩስ ዴሊቨሪ የመልእክት ማድረስ ወይም ደግሞ የዴሊቨሪ ሰርቪስ ነው። ምግብን ከሬስቶራንቶች አንስቶ ለደንበኞች የማድረስ ቤታቸው ሆኖ አጠገባያላቸው ሬስቶራንቶች የሚያዙበት የቴክኖሎጂ ሰርቪስ ነው ማለት ነው። እስቲ እንዴት ተመሰረተ? በህብረተሰቡ ውስጥ ምን አይነት ችግር ስለታያችሁ ነው የትኩስ ዴሊቨሪ አገልግሎት እንዲጀመር ጥረት እያደረጋችሁ ያላችሁት? ትኩስ ዴሊቨሪ የተመሰረተው በስድስት ወጣቶች ዩኒቨርሲቲ አብረው በተማሩ እና በተመረቁ ስድስት አብሮ አደግ እና የዶርም ሜት ወጣቶች የተመሰረተ ነው። ሀሳቡም የመጣው ግቢ ውስጥ እያለን እንደዚህ አይነት ሀሳቦችን ወይ የፍጠር ሀሳቦችን ማሸረሽ ነበረ። ስራውን ስንጀምሩ መጀመሪያ ላይ ጀስት ኢንፎርሜሽን ወይም ደግሞ ሬስቶራንቶችን ያሉበትን ቦታ እና ሎኬሽን በመግለጽ ብቻ ነበር የተጀመረው። እኛም ተመርቀን ኩጠጓነ ላይ በተለያዩ ስራዎች ላይ ምግብ በመንግስት መስሪያ ቤት ተቀጥረን እንሰራ ነበር። በእረፍት ሰዓታችን በምንገናኝበት ጊዜ የተለያዩ ሀሳቦችን እናሸራሸር ነበረ። ስለ ድሮም ፈጠራ የሚማርከን ስለነበረ አብሮ ስለመስራት፣ አሁን ላይ ስላሉት ኢትዮጵያ ያሉትን ቴክኖሎጂዎች፣ የተለያዩ ነገሮችን በምንገናኝበት ጊዜ እንወያይ ነበረ። ሁላችንም የራሳችን ስራ በሚኖርበት ሳሌ ለምን እኛ አንድ የራሳችንን ስራ አንሰራም በሚል ሀሳብ ሀሳቡን ጀመር ነው ድሮም የጀመር ነው ስራ ስለነበረ ቀስ በቀስ አይዲያውን ብሬንስቶርም በማድረግ ከዛም በተረፈ ደግሞ የተለያዩ ሪሰርሶችን ዲዛይኖችን እና ደግሞ ዓለም የደረሰበትን የተለያዩ ተሞክሮችን በማጥናት ዲቨሎፕ በማድረግ አሁን ላይ ሙሉ ስራውን ጨርሶ ዝግጅቱን ጨርሶ ሬስቶራንት ምዝገባ የተለያዩ ወጣቶችን በመሰብሰብ እዚህ ደረጃ ሊገኛል ማለት ነው። ዋናው የአስተዋናው ችግሮች እኛ ከኮቪድን በፊት ነበረ ይሄ ሀሳብ ስንሰራበት የነበረው ምንድነው ደንበኛው ሁልጊዜ ምግብ መብላት በምንፈልግበት ጊዜ ግዴታ ሬስቶራንት ጋር መሄድ ሊጠበቅበት ይችላል። በተለያዩ ምክንያቶችም ቤት ውስጥ ላይሰራ ይችላል። ስለዚህ እንደነዚህ አይነት ጊዜያቶች ጊዜውን ቆጥቦ ሰዓቱን ቆጥቦ እና ደግሞ ድካምኑ የተለያዩ ነገሮችን ቆጥቦ እሱ ባለበት እንዲመጣለት ነው ማለት ነው። ስለዚህ ይህንን ሀሳብ ስንነሳ እንዴት የምቾት የሚለውን አለም እንዴት ለም ወደ ታች ዝቅ አድርገን ማንኛውም ተጠቃሚ እንዴት ይጠቀመዋል በሚለው ከዛ በተረፈ ደግሞ ለማህበረሰባችን እንዴት ስራ እንፈጥራለን በሚል አስበን ነበር፣ ይህን የቀረጽ ነው። ለዚህ ለዚህ ለዲሊቨሪ ሰርቪሶች የተለያዩ ሚንሶች እንጠቀማለን። ከዛ ውስጥ ዋነኛው በሳይክል ነው የምንሰራው። ሰፈር ውስጥ ያሉ የተለያዩ ወጣቶችን በማሰባሰብ አፕሊኬሽን በመስጠት የተለያዩ ትሬኒንጎችን የክህሎት ስልጠና፣ የሴፍቲ ስልጠናዎችን በመስጠት ወደ ስራ ለማሰማረት እየተንቀሳቀስን ነው ማለት ነው። የትኞቹን ደንበኞች ነው ተደራሽ ለማድረግ ያሰባችሁት? በሳይክል መጠቀማችሁ ምን አይነት ፋይዳስ ሊኖረው ይችላል? ምን ያህልስ አገልግሎቱን በተፈለገው ሰዓት ወይም ደግሞ በፍጥነት ሊያደርስ ይችላል? በምን ያህል ጊዜ ውስጥ ነው አንድ ደንበኛን ተደራሽ ማድረግ የምችሉት? ዋናው ዓላማው ሰው አቅራቢያ ካለው ሬስቶራንት እንዲያዝ ነው። እዛው ጋር ለምሳሌ ኮንዶሚኒየም አካባቢ ብናስብ፣ ኮንዶሚኒየም አጠገብ ጋር ያሉት ሬስቶራንቶች ከዛው ጋር እንዲያዝ ነው? ዋናው ሀሳቡ ከዛ በተረፈ ሳይክልን የተጠቀምንበት ምክንያት እዛው ሰፈር ውስጥ በፍጥነት አሁን የትራፊክን ብዙ መጨናነቅ ስላለ ሳይክል በትንሽ ዲስታንስ ውስጥ ቶሎ የመድረስ ቻንስ አለው ማለት ነው። አሁን ላይ ቀደም የተነሳ ነው፣ ተማሪዎችን፣ የተለያዩ የጋራ መኖሪያ ቦታ የሚሰሩትን ኦፊስ አካባቢ መስሪያ ቦታ ጋሉትን ወንደላጤዎች፣ የተለያዩ ቤተሰብ ያላቸውን ምግብ በሚፈልግበት ሰዓት ላይ ለማድረስ ሞሮፍ ወደ መኖሪያ አካባቢ እና ሲቲ ሴንተር አካባቢ ላይ ነው የምንሰራው። አንድ ሳይክል በሰዓት እስከ ሰላሳ አምስት ኪሎ ሜትር ፈራወር ይሄዳል። ስለዚህ አንድ ደንበኛ ምግብ አዞ ከሬስቶራንቱ አንስቶ ደንበኛው ጋር ስል ለማድረስ በአንድ ሰዓት ባራመሰ ጊዜ ውስጥ ለመስራት ነው ያቀድም ያለ ነው። ለአጫጭር ርቀቶች ከሰላሳ እስከ አርባ ደቂቃ መድረስ ይችላል። ከዛ በተረፈ ደግሞ ረዘም ላሉ እርቀቶች ደግሞ በአንድ ሰዓት ጊዜ ውስጥ ለማድረስ ነው። ስሙ እራሱ ትኩስ ዴሊቨሪ ነው እና ምግብ ደግሞ ትንሽ ከቆየ የመቀዝቀዝ ሁኔታ ይኖረዋል። እና እሱ እሱንስ እንዴት ነው የምትከላከሉት? በምግቡ በማቀዝቀዙ ላይ አንድ እኛ ዲዛይን ያደረግነው ቦርሳ አለ። እሱም የፊርሙዝ ቦርሳ ወይም ደግሞ ምግብን የማያቀዝቀዝበት አ ፎይል ውስጡ ያለበት እኛም ስማችን ትኩስ እንደመሆንም በትኩስ እንዲደርስ ስለምንፈልግ አንድ ባግ አዘጋጅተናል። ስለዚህ አድራሹ ምግቡን አንስቶ እዛ ባጉ ውስጥ የፊልሙ ዚባትናት በዛ ባጉስ ምቶት ሳይቀዘቅስ ላይ ደርሳል ማለት ነው። ሌላው ሳይክል መጠቀሙ አንደኛ ለደንበኛ የዲሊቨሪ ሰርቪስ ኮስት ለመቀነስ ይረዳናል። ከዛ በተረፈ ደግሞ ለተለያዩ ወጣቶች በትንሽ መነሻ ካፒታል ስራ ለማስጀመር ያስችለናል ማለት ነው። አንድ ሳይክል ከሰባት ሺህ እስከ አስራ አምስት ሺህ ሀገር ውስጥ አሉ። በዚህ ዋጋ ማግኘት ይቻላል። ከዛ በተረፈ ደግሞ የተለያዩ ወጣቶችን በአንድ ጊዜ ለማሰማራት ሳይክል በጣም ኮንቬኒት ነው ኦልሞስት ሀገራችንም በጣም የተለመደ ነው ከዛ በተረፈ ደግሞ ኢምፕላንተር ፍሬንድሊ ነው ስለዚህ የካርበን ድቀትል በመቀነስ የራሳችንን አስተዋጽኦ እናደርጋለን ማለት ነው በአሁኑ ጊዜ የኮቪድ አስራ ዘጠኝ ወረርሽኝ በአለም አቀፍ ደረጃ ትልቅ ስጋት ሆኖ እንደቀጠለ ነው እና ከዛ አንጻርስ የእናንተ ስራ ፈጠራ ወይም ደግሞ የትኩስ ዴሊቨሪ አገልግሎት ምን ያህል የኮቪድ አስራ ዘጠኝን ለመከላከል የራሱን አስተዋጽኦ እንዴት ሊያበረክት ይችላል አሁን ላይ ተከሰተው ከኮቪድ ወረርሽኝ አንጻር ኮቪድ የራሱን የሆነ ጥሩ መጽም ጎንም አሳይቶናል። ከዛ በጥሩ ጎኑ ስናየው እንደዚህ አይነት ሰርቪሶችን ሰው የመጠቀም ቤቱ ሆኖ አካላዊ ርቀቱን ጠብቆ እንደዚህ አይነት ሰርቪሶችን ይጠቅም ሞር ደግሞ ወደ ቴክኖሎጂም እንዲያዘነብራቸው ይሆናል። ከዛ በተረፈ እኛ ድራይቨሮቻችንም የተለያዩ ስልጠናዎችን እንሰጣለን። የሴፍቲ፣ የምግብ አያያዝ የተለያዩ የሩድ ሴፍቲ እና የንጽህና ትሬኒንጎች እንሰጣለን። ስለዚህ ደንበኛው የሚተማመንበት እና ንጽህናውን በጠበቀ መልኩ ቤቱ ሆኖ ምግቡን ሆነ እንዲያገኝ ማድረግ ይችላል ማለት ነው። ከአሁን በኋላም ለምን እንደዚህ አይነት ነገሮች ሊከሰቱም ሰው ይህንን ነገር ስለለመደ በተቻለ መጠን ብዙ ሪሶርሶችን እና ብዙ ማኔጅድ በሆነ ኦፕሬሽን እንደዚህ አይነት ነገሮችን ለመከላከል እና የራሱን አስተዋጽኦ ለማድረግ ይረዳናል ማለት ነው። ዋጋቹ ምን ያህል ተመጣጣኝ ነው? ዋጋችን አሁን ላይ ካሉት የዲሊቨሪ ሰርቪሶች በስልሳ ፐርሰንት ቀንሰን ሳይክልን በመጠቀም ረከስ ባለ ዋጋ እና በተመጣጣኝ ዋጋ ስራው ለመስራት ነው ያሰብነው። የአጭር ጊዜ እና የረዥም ጊዜ እቅዳችሁ ምንድን ነው? በዚህ ዓመት ለአንድ ሺ ወጣቶች ስራ ለመፍጠር አንግበን እየተንቀሳቀስን ያለ ነው። አንድ ሺ ወጣቶችን በስነስርዓቱ ስራ ሲዘን ለደንበኞችም በትክክለኛው በአጭር ጊዜ የመገበኒያ ማድረስ እቅድ አንስተ ነው የተንቀሳቀስ ነው ያለ ነው አሁን ላይ አዲስ አበባ ላይ ነው እየሰራ ነው ያለ ነው ከዛ በተረፈ ይህንን ተሞክሮ ወደተለያዩ ወደ ክልል ከተሞች የማሸጋገር ሀሳብ አለን ከዛ በተረፈ ደግሞ የኤሌክትሪክ ትራንስፖርት ሚኒስቶችን አገር ውስጥ አሴምብል እስከማድረግ እና የተለያዩ ሶሉሽኖችን አገር ውስጥ እስከመተግበር ድረስ የአምስት አመት ትልቅ ማለት ነው በምን ያህል ጊዜ ውስጥ በሙሉ አቅማችሁ ወደ ስራ ትገባላችሁ አሁን የሙከራ ጊዜያችንን ከተወሰኑ ሬስቶራንቶች እና ከተወሰኑ ደንበኞች ጋር እየሰራ ነው። ይህም ተሞክሮን የተለያዩ ተሞክሮችን እንድንመቃስ ማድ ይሆናል። አሁን ላይ ለመጀመሪያ ዞን ለሁለት መቶ ሀምሳ ወጣቶች ስራ ለማስተማሪያ ትሬኒንግ እየሰጠ ነው። እስካሁን ድረስ ወደ ሁለት መቶ በላይ ዲሊቨሪ ሰርተናል። በሙከራ ጊዜ ውስጥ በአንድ ወር ባልሞላ ጊዜ ውስጥ ለደንበኞች ሙሉ አገልግሎታችንን እንደምናቀርብ ተስፋ አለ። የእናንተን አገልግሎት የሚፈልጉ ሰዎች በምንድን ነው ሊያገኟቸው የሚችሉት? በሞባይል አፕሊኬሽን ትኩስ ዴሊቨሪ የሚባል ፕሌይ ስቶር ላይ እና አፕ ስቶር ላይ በአንድሮይድም በአይኦስ ተጠቃሚዎች ለሁለቱም አፕሊኬሽኖች አዘጋጅተናል። ስለ በቁጥር ብቻ ተጠቅመው በመመዝገብ ሬስቶራንቶችን መርጠው ምግብ ማዘዝ ይችላሉ። ከዛ በተረፈ ደግሞ በስልክ ወይንም ደግሞ በሾርት ኮድ ሀት ላይም በትንሽ ቁጥር በስልክ ደውለው ምግብ ማዘዝ ይችላሉ ማለት ነው። ዌብሳይት ማለን፣ የተለያዩ ኢንፎርሜሽኖች እዛ ላይ እንለቃለን። ሶሻል ሚዲያዎች ላይ ብዙ ኢንፎርሜሽኖችን ማርኬቲንጎችን እየሰራ ስለሆነ በዛ ቶሎ ያገኛል ማለት ነው። ወጣት አሚር ሬድዋን የትኩስ ዴሊቨሪ መስራችና ስራ አስኪያጅ ለሰጠኝ ማብራሪያ በጋቢና ቪኦኤ ስም በጣም አመሰግናለሁ። güzel አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዝዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ ነበር የነገሰው። ይበለን መልካም ምሽት።